ሳይንስና ቴክኖሎጂ ባለንበት የዲጂታል ዘመን በይነመረብ ወይም ኢንተርኔት ለሰው ልጆች እጅግ አስፈላጊ ከሚባሉ ነገሮች ውስጥ አንዱ እየሆነ መጥቷል። ያም ሆኖ አዳጊ ሀገራት የበይነመረብ ተደራሽነት እጅግ አነስተኛ ነው። ኢትዮጵያም ከጠቅላላው ሕዝብ ከሩብ በታች ወይም ወደ 30 ሚሊዮን ለሚጠጋው ሕዝብ በይነ መረብ ተደራሽ በማድረግ አነስተኛ የበይነመረብ ተጠቃሚ ከሆኑ ሀገራት ውስጥ አንዷ ነች። ይህ የተደራሽነት አሀዝ በአንዳንድ የሀገሪቱ ክፍሎች በተከሰቱ ግጭቶች ሳቢያ በይነመረብ ከመቋረጡ በፊት የወጣ በመሆኑ ደግሞ አሁን ሊቀንስ ይችላል። የመብቶችና ዲሞክራሲ እድገት ማዕከል በእንግሊዝኛው ምህጻሩ ካርድ በቅርቡ ይፋ ባደረገው አዲስ ጥናት ደግሞ ከበይነመረብ መረብ ተደራሽነት ችግር ባሻገር በተለያዩ የማህበረሰብ ክፍሎች መካከል እጅግ ጥልቅ የሆነ ያጠቃቀም ልዩነት መኖሩን አመልክቷል። የማካከሉ የፕሮግራም ማኔጀር አቶ እየታሰፋ ሰፋ እንደሚሉት ጥናቱ እንደ ማሳያ በሁለት ከተሞች የተሰራ ነው። ጥናቱ በዋናነት በአዲስ አበባና በአርባ ምንጭ ላይ የተደረገ ነው። ነገር ግን ዋና ሀሳቡ በኢትዮጵያ ውስጥ በእነዚህ ሁለት ከተሞች በተለይ ያለው የኢንተርኔት ተደራሽነት በተለይ ደግሞ ፍትሃዊ የሆነ እና ተመጣጣኝ ዋጋ ያለው የኢንተርኔት ተደራሽነት በኢትዮጵያ ውስጥ ምን ይመስላል የሚለውን ምናልባት እንደ ዊንዶ የሚያሳይ ብለን ነበረ ይሄንን ጥናት ያደረግነው ማለት ነው። በዚህም በኢትዮጵያ ውስጥ ያለው የኢንተርኔት ተደራሽነት ዝቅተኛ ከመሆኑም በላይ በሁሉም ህብረተሰብ ዘንድ ደግሞ ያለውን የነሱን የኑሮ ሁኔታ የኢኮኖሚ የትምህርት እንደውም ደግሞ አንዳንድ ጊዜ የጾታ ሁኔታቸውን ያላገናዘበ በተለያየ መልኩ የተደራሽነቱ በኢትዮጵያ ውስጥ አጠቃላይ ዝቅተኛም ቢሆን ፍትሐዊ የሆነ የተደራሽነት ስርጭት ግን በኢትዮጵያ ውስጥ እንደሌለ በአጠቃላይ የሚያሳይ ነገር ነው። የኢንተርኔት ተደራሽነት ፍትሐዊነት በኢትዮጵያ በሚል ርዕስ አክሰስ ነው በተባለው ዲጂታል መብቶች ላይ ባተኮረ ድርጅት ድጋፍ የተሰራው ይህ ጥናት የኔትወርክ ጥራትን፣ የበይነመረብ ተመጣጣኝ ዋጋ፣ ዲጂታል ክህሎትና የዲጂታል መሳሪያዎች ተደራሽነትንም ዳስሷል። ጥናቱ በኢትዮጵያ የበይነመረብ አገልግሎትና አጠቃቀም ሁኔታ ለመረዳት በአዲስ አበባና በአርባ ምንጭ ከተማ ከሚገኙ የተለያዩ የማህበረሰብ ክፍሎች በ810 ሰዎች ላይ ጥናት አድርጓል። ቃለ መጠየቆችን፣ የሰነድ ትንታኔዎችንና የመስክ ምልከታዎችን አካቷል። ጥናቱ በአጠቃላይ መጠነኛ የበይነመረብ አጠቃቀምን ያረጋገጠ ሲሆን ሩብ የሚሆኑ የጥናቱ ተሳታፊዎች በየቀኑ ከሁለት እስከ አራት ሰዓታት ውስጥ በይነመረብ ላይ ያሳልፋሉ። ይህ አሀዝ በዓለም አቀፍ ደረጃ ካለው ከሰባት ሰዓት አማካኝ አጠቃቀም በእጅጉ ያነሳ ነው። እሱ እንግዲህ ያገኘናቸው ሰዎች የናሙናዎቹን አጠቃላይ አጠቃላይ የነሱ አቨሬጅ ነው። የናሙናዎቹ አቨሬጅ ማለት ነው። በአዲስ አበባ እና በአንዳንድ በህብረት፣ ለምሳሌ የተማሩ ወጣት ወንዶች ጋር ያ ነገር በብዙ መልኩ የተሻሻለ ሲሆን ይታያል። ነገር ግን ከአንዳንድ የህብረተሰብ ክፍሎች ጋር ደግሞ በሳምንት አንዴ የመግባት ነገሮች ስለሚታዩ ያ ነገር የአማካይ የአማካኝ የኢትዮጵያውያን የተጠቃሚነት ያሳያል ተብሎ በሁለት ከተሞች የተሰራ ጥናት ነው ማለት ነው። ያ የሚያሳየው በአጠቃላይ የኢንተርኔት ተጠቃሚነት በኢትዮጵያ ውስጥ ዝቅተኛ ደረጃ ላይ እንዳለ የሚጠቁም ነገር ነው ማለት ነው። ከዚህ በተጨማሪ እንደ ኦንላይን ባንክ ትምህርትና የኢኮሜርስ ላሉ ተግባራት የተገደበ የበይነ መረብ አጠቃቀም መኖሩንም ጥናቱ አመልክቷል። ጥናቱ እንደሚያሳየው ለአብዛኞቹ በተንቀሳቃሽ ስልክ የሚቀርብ በይነ መረብ ወይም የሞባይል ኔትወርክ ተመራጭ ነው። ዋይፋይና ቋሚ ብሮድ ባንድ በቅደም ተከተል ሁለተኛና ሶስተኛ ናቸው። ነገር ግን እንደ ትምህርት ደረጃ ጾታ ዲጂታል ክሎትና መሰረተ ልማትን የመሳሰሉ ነገሮች በበይነ መረብ አጠቃቀም ላይ ተጽዕኖ እንደሚያደርጉ ጥናቱ አመልክቷል። በበይነ መረብ አጠቃቀም ረገድ ከቦታ ቦታ ጉልህ ልዩነቶች መኖራቸውን ያመለከተው ጥናቱ የአዲስ አበባ ከተማ ኗሪዎች ከአርባ ምንጭ ከተማ ጋር ሲነጻጸሩ የላቀ በይነመረብ አገልግሎት ተጠቃሚ ናቸው። በተጨማሪም ወንዶች ከፍተኛ ገቢና የትምህርት ደረጃ ያላቸው ግለሰቦች ረዘም ያለ የበይነ መረብ አጠቃቀም ጊዜና ሰፋ ያለ እንቅስቃሴ እንዳላቸው ጥናቱ ጠቁሟል። ከዚህ አንጻር የሴቶች የበይነ መረብ አጠቃቀም ዝቅተኛ ነው። እንግዲህ በይሄኛው ይሄም ጥናት ለማሳየት እንደሞከረው እንደውም ደግሞ ሌሎች ጥናቶችን ሰርተን ባየነው መሰረት በኢትዮጵያ ውስጥ የገቢ ሁኔታን ጾታን፣ የትምህርት ደረጃን እንዲሁም ደግሞ አንዳንድ ጊዜ ከከተማ ወይም በተለይ ከአዲስ አበባ ከመሃል ሀገር ራቅ ብሎ በሄደ ቁጥር የኢንተርኔት ተጠቃሚነት ከአንዱ ወደ ሌላው የመለየት ነገር አለ። ይሄኛው በአጠቃላይ ዲጂታል ዲቫይድ የሚባለው ነው። ወይ ደግሞ የዲጂታል ዓለሙ የክፍፍል ሁኔታን የሚያሳይ ማለት ነው። ወደ ሴቶች ስንመጣ በኢትዮጵያ ውስጥም ሆነ በአጠቃላይ አክቹዋሊ ዓለም ላይም ሴቶች ከወንዶች አንጻር ሲታዩ በአብዛኛው ከኢንተርኔት ተጠቃሚነት በኢንተርኔት ተጠቃሚነት አንጻር ዝቅተኛ የጊዜ እንዲሁም ደግሞ የኳሊቲ የተደራሽነት ወይ አክሰስ የሚባለው ማለት ነው። እንዲሁም ደግሞ የስኪል ጋፕም ይታይባቸዋል ሶ ከዚህ አንጻር ሲታይ በኢትዮጵያ ውስጥ ያለው የሴቶች የኢንተርኔት ተጠቃሚነት ከወንዶች አንጻር በእጅጉ ያነሰ ሆኖ ነው ያገኘ ነው ማለት ነው። በኢትዮጵያ ያለውን የኢንተርኔት ተደራሽነት ፍትሐዊነት የመረመረው ጥናቱ ስርዓተ ጾታ፣ የትምህርት ደረጃ፣ ገቢና የመኖሪያ አካባቢ ከቋሚ የበይነመረብ ተደራሽነት ጋር ግልጽ ግንኙነት እንዳለውም አመልክቷል። ስለሆነም በጥናቱ የተገለጹትን ችግሮች በመፍታት በኢትዮጵያ ፍትሐይና ተመጣጣኝ ዋጋ ያለው ዘላቂ የበይነ መረብ ተጠቃሚነት እንዲኖር ለማድረግና የተደራሽነት አለመመጣጠንን ለማጥበብ የፖሊሲና የአሰራር ስርዓቶችን ማሻሻል እንደሚያስፈልግም አቶ መንግስቱ ገልጸዋል በጥራቱም ላይ ያስቀመጥናቸው ሪኮመንዴሽኖች አሉ ለሚመለከታቸው ሁሉም ባለድርሻ አካላት ነገር ግን ፍትሃዊና አክ አክቹዋሊ አፎርደብል የሆነ የኢንተርኔት ተጠቃሚነት ዘላቂ እንዲሆን ከተፈለገ በተለያዩ የህብረተሰብ ክፍሎች በተለይ በሴቶች በእድሜ እንዲሁም ደግሞ በገቢ ደረጃ በትምህርት ደረጃ ከከተማ ርቀት ከከተማ ወይ ደግሞ ከመሀል ሀገር ካለው ርቀት አንጻር ያለውን የተደራሽነት አለመመጣጠን ወይ ደግሞ ዲስፓሪቲውን ማጥበብ ከተፈለገ የፖሊሲ የፖሊሲ እና የአሰራር ስርዓቶችን ማሻሻል ይጠበቅብናል። አንደኛው በገጠሪቱ ወይ ደግሞ ከአዲስ አበባ አራቅ ባሉ ቦታዎችም የኢንተርኔት ተደራሽነት እንዲዳረስ የሚያደርግ የመሰረተ ልማት ዝርጋታውን መዘርጋት ይኖርብናል። እንዲሁም ደግሞ የአጠቃቀምም ኢንተርኔት ስለደረሰው ብቻ ሁሉም ሰው ኢንተርኔት ተጠቃሚ ይሆናል ማለት አይደለም። ስለዚህ ኢንተርኔት መጠቀም ራሱን የቻለ እስኪል ወይ ደግሞ ክህሎትና እውቀት፣ ግንዛቤ ይጠይቃል። ስለዚህ የዲጂታል ግንዛቤ ወይ ዲጂታል ሊትረሲ እንዲሁም ደግሞ የዲጂታል ስኪልን፣ ዲጂታል ክህሎት የሚባለውን ማስረጽ ይኖርብናል ማለት ነው ይሄ መንግስት የሚሰራው ነገር ነው። አዲስም ታይም ደግሞ እንደኛ ያሉ የሲቪል ማህበረሰብ ድርጅቶች በተለይ በዲጅታል መብት ላይ የሚሰሩት ይህንን ነገር ማስፋፋት ይኖርብናል ማለት ነው። ከዚህ በተጨማሪ በዋጋ ደረጃ ተመጣጣኝ ማድረግ፣ ዲጂታል ክህሎትንና መሰረተ ልማቶችን ማሳደግም አስፈላጊ መሆኑን አብራርተዋል። አንዳንድ ጊዜ ደግሞ ኢንተርኔት አክሰስ ስላለ ብቻ ወር ደግሞ ኢንፍራስትራክቸሩ ስላለ ብቻ ይበቃል ወይ ደግሞ ክህሎቱ ስላለ ብቻ ለሁሉም ሰው ይዳረሳል ማለት አይደለም። አንዳንድ ጊዜ ከኮስት ወይ ደግሞ ከዋጋ አንጻረም ሲታይ ኢትዮጵያ ውስጥ ሁሉም ሰው አፎርድ አያደርግም ኢንተርኔት ወይ ደግሞ ፈጣን ኢንተርኔት ማለት ነው። የፐብሊክ ዋይፋይ ስፖቶች በበቂ ሁኔታ አይገኙም። እንዲሁም ደግሞ በግለሰብ ደረጃ በኢንተርኔትን በበቂ ሁኔታ ለመጠቀም ሲያስፈልግ ሁሉም ሰው ዋጋውን ላይችል ይችላል። ስለዚህ በዛ ጉዳይም ላይ ኢኮኖሚ እድገቱ እንደተጠበቀ ሆኖ ወይ ደግሞ ከገበያ የሚገኘው ከዚሁ የሚገኘው ሀገራዊ ገቢ እንደተጠበቀ ሆኖ ተደራሽነቱን በማስፋትም የሚገኘውን ገቢ በዛው ደረጃ ማሳደግ ይቻላል የሚል ከዚህ በፊትም የሰራ ነው ጥናት ነበረ። እንደዚህ አይነት ነገሮች መደረግ አለባቸው። በአጠቃላይ ግን በግንዛቤ ደረጃ ራሱ ቴክኖሎጂ ስለተስፋፋ ብቻ ወኢንተርኔት ስለተስፋፋ ብቻ ሁሉም ሰው እኩል ተጠቃሚ ይሆናል፣ ሁሉም ሰው አፎርድ ያደርጋል ማለት አይደለም። ዲጂታል ግንዛቤ ማሳደግ፣ የዲጂታል ክህሎትን ማሳደግ፣ ኢንፍራስትራክቸሮችን ማስፋፋት አት ዘ ሴም ታይም ደግሞ በኤግዚስት የሚያደርጉ ኢኒኳሊቲዎች ወይ ደግሞ በማህበረሰብ ዘንድ በኢኮኖሚም ሆነ በሌሎች በሌሎች በትምህርትም በእድሜም በፆታም የተፈጠሩ ኢ እኩልነቶች ወይ ደግሞ ኢኒኳሊቲዎች ኤግዚስት ማድረጋቸውን እና እነዚህ የቴክኖሎጂ አጋጣሚዎች እንዲያውም እነሱን ማልቲፕላይ እንዳያደረጉ ወ ሪፕሊኬት እንዳያደረጉ መጠንቀቅ አለብን ማለት ነው። ይሄን ይመስላል እንግዲህ የብዙ ባለድርሻዎች ርብርብን የሚጠይቅ ስራ ነው። ያ ካልሆነ ግን የበይነመረብ አጠቃቀም ከዚህ ቀደም በማህበረሰቡ የነበሩ የእኩልነትና የፍትሃዊነት ችግሮችን እያሰፋ ሊሄድ ይችላል የሚል ስጋት አላቸው። ይሄ ግኝት በኢትዮጵያ ውስጥ ሙሉ በሙሉ የኢትዮጵያን ገጽታ ያሳያል ማለት አይደለም። ነገር ግን እንደ አንድ መስኮት ኢትዮጵያ ውስጥ የኢንተርኔት ተጠቃሚነት ከአንድ አራተኛ በታች የኢትዮጵያ ሕዝብ ነው ኢንተርኔት አክሰስ የሚያደርገው። ይሄ አክሰስ ግን በዚህ ደረጃ እንኳን ትንሽ ሆኖ ሳለ፣ በህዝቦች መካከል ያለው የተጠቃሚነት ዲስፓሪቲ ወይ ደግሞ ኢኒኳሊቲ ወይ ይሄ አለመመጣጠኑ በዚህ ደረጃ ከሆነ ከዚህ በኋላ ቢስፋፋ ሌሎች አገልግሎት ሰጪ የቴሌ ድርጅቶችም ሲመጡ በዚህ ደረጃ ይሄንን ኢ እኩልነት የሚያባዙ ዙ ከሆነ በዜጎች ዘንድ ያለው የኢኮኖሚም የማህበራዊም፣ ምክንያቱም ከዚህ በኋላ ሁሉም ነገር ዲጂታል እየሆነ ነው የሚሄደው። እድሎች ዲጂታል ናቸው። ስለዚህ ኤግዚስት የሚያደርጉ ኢኒኳሊቲዎችን የሚያባዙ ነው የሚሆኑት። ስለዚህ በዚሁ ላይ ከፍተኛ ጥንቃቄ እንዲደረግ ሁሉም ባለድርሻ አካላት በዚህ ላይ አይናቸውን እና ልባቸውን እንዲጥሉ ለማሳሰብ እፈልጋለሁ። አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያበራችሁ ነበርኩ። መልካም ጊዜ።